ስፖርት ከመጀመሪያው አንስቶ የማውቀው ጓደኛዬ ነው። አብረን ብዙ ተወዳድረናል። ማንም እንዲያሸንፈው አይፈልግም፣ እልኸኛ ነው ሲል ያስታውሰዋል። ማርሽ ቀያሪውን አትሌት ትናንት ስርዓተ ቀብሩ አዲስ አበባ በቅድስት ስላሴ ካቴድራል ተፈጽሟል። ሻምበል ምሩጽ ይፍጠር በዓለም ዝነኛ በሆነበት የሞስኮ ኦሎምፒክ አብሮት የተወዳደረ የያኔው አትሌት የአሁኑ አሰልጣኝን አነጋግረናል። የኢትዮጵያና የእንግሊዝ ፕሪምየር ሊግ ጨዋታዎች ላይ አጠር ያለ ዳሰሳ ይኖረናል። አብራችሁን ቆዩ። በትውስታ የዛሬ 36 ዓመት ነጎደ ወደ ሌኒን ስታዲየም ሞስኮ ኦሎምፒክ እንደ ጎርጎሪዮስ አቆጣጠር 1980 ዓመት ኬንያውያን በማይታወቁበት በወቅቱ የረዥም ርቀት ውድድር ገናኖቹ አውሮፓውያን ነበሩ። ለኢትዮጵያውያን ግን ተንበርክኳል። በሞስኮ ኦሎምፒክ በ አስር ሺህ ሆነ በ5000 የሩጫ ውድድሮች አውሮፓውያኑ እጅ ሰጥቷል። በሁለቱም ውድድሮች ወርቆቹን ለሻምበል ምሩጽ ይፍጠር አስረክቧል። በሞስኮ ኦሎምፒክ ውድድር ሁለተኛና አራተኛ የወጡ ለምሩጽ ድልም ድጋፍ ያደረጉ ታሪክ የማይረሳቸው ሁለት ኢትዮጵያውያን ተወዳዳሪዎች አሉ። አትሌት መሐመድ ከድርና ሻምበል ቶሎሳ ቆቱም። በአሁኑ ወቅት የኢትዮጵያ አትሌቲክስ ብሔራዊ ቡድን አሰልጣኝ ሻምበል ቶሎስ አቆቱ ከሻምበል ምሩጽ ይፍጠር ጋር ጓደኝነታቸው የረዥም ጊዜ ነው። በበርካታ ውድድሮች ላይም አንድ ላይ ተካፍሏል። ምሩጽ አብረን ተወዳዳሪ ነበረን። ብዙ ዓመት አብረን ኢንተርናሽናል ውድድር፣ አገር ውስጥ ውድድርም ስንወዳደር ነው የቆየ ነው። እስከ መስኮ ኦሎምፒክ ማለት ይቻላል። ያንንም ውድድር ያው አብረን ነው አስር ሺ ሜትር ተወዳድረን ያን ትልቅ ውጤት ምሩጽ እንዲያመጣም በጋራ አብረን ነው ያን ውድድር ያደረግነው። ከመጀመሪያው ጀምሮ ስለማውቀው ጓደኛዬ ነው። ትልቅ አትሌት ነው። ዓለም የሚያውቀው ትልቅ አትሌት ነው። ጀግና አትሌት ነው። በአትሌትነቱ የሚያኮራ ውጤት ነው በወቅቱ ያመጣ ሻምበል ምሩጽ ማለት ይችላለው። ምሩጽ በውድድር ወቅት ላይ መሸነፍን የማይፈልግ አትሌት ነው። እኔ እስከ ማቆ ድረስ ማንም ማንም አትሌት እንዲያሸንፈው አይፈልግም። ልከኛ አትሌት ነው። በወቅቱ የሚደነቅ አትሌት ነው። ሻምበል ሚሩጽ ይፍጠር በጎርጎሪዮሱ አቆጣጠር በ1980 ዓመ ምት የሞስኮ ኦሎምፒክ ሌኒን ስታዲየም ውስጥ በአስር ሺ እና በአምስት ሺ ሜትር ወርቅ ሜዳሊያ አግኝቷል። በዚህ ውድድር ላይ ጠንካራ ፉክክር ነው። ተቀርጾ የተቀመጠም ነገር አለ። የአራተኛ ደረጃንም አግኝታል። አንተ ሻምበል ቶሎሳ ቆቱ ጠንካራ ውድድር ነበር። እንደው ግን በውድድሩ ወቅት ምን ያህልስ መተጋገዙ ነበረ እርስ በርስ? ያው ውድድሩ እንደምታወቀው ከአፍሪካ ትልቅ ተወዳዳሪ የነበረ ነው። ኢትዮጵያ ብቻ ነው። ኬንያም አልነበረችም በዛ ውድድር ላይ እነሱ አልተካፈሉምም በዛን ጊዜ፣ እነሱም ፕርፎርማንሳቸው ይሄን አል አደለም በዛን ጊዜ ጠንካራ የነበሩት አውሮፓውያኖች ናቸው። እነ ፊንላንድ፣ እነ እንግሊዝ እና እነ ቤልጂም ነበሩ፣ በጣም ትልቅ ተወዳዳሪ የነበሩ በዛ በአስር ሺህ ሜትር ኤቨንት ላይ ማለት ነው። ምክንያቱም ከዛ በፊት ሞንትሪያል ኦሎምፒክ ሄደን ደቡብ አፍሪካ ባለው ምክንያት ቮይኮት አድርጎ ስለተመለስ እነሱ ናቸው ያ ውድድር ያሸነፉት። እንግዲህ ከአራት ዓመት በፊት ማለት ነው። በዛ ውድድር ላይ እነ ላስቬረን ናቸው ያሸነፉ፣ ፊንላንዱ ማለት ነው። ሁለቱን አምስት ሺህ ሜትር፣ አስር ሺህ ሜትር እንግዲህ እኛ ሞስኮ በዛን ጊዜ ጥሩ ዝግጅት አድርገን በመሄዳችንና የቡድን ስራም እነሱ እንዳያሸንፉን ከእኛ እንዳይበልጡ አብረ ስለምንሰራ ያን ትልቅ ውጤት ያ ምሩጽም አንጥቷል። መሀመድ ሶስተኛን የሆነ አንድ ሰው ነው ጣልቃ መሀላችን የገባም፣ ያ ፊንላንዱ ላስቬረንን ያሸንፈን ሌላ ፊንላንዳዊ ነው ካርሎማንጋ የሚባለው ሁለተኛ የወጣ መሀላችን ገብቶ ማለት ነው። በቡድን ተረዳድተን አሸንፈናል። ጥሩ ውጤት ለሀገራችን አንጥተናል ማለት ይቻላል። በጣም ድንቅ ውጤት ነው። ወደ ውድድሩ ከመግባታችሁ በፊት ምን እንደው የተነጋገራችሁት ነገር ነበር እንዲህ ብናደርግ ብላችሁ? አዎ እኔ ነኝ እንዳውም ጠርቻቸው። ያንን ባንዲራ ሳይ ደነገጥ እንዳ ያ ሁሉ ይኖሯቸዋል ብለን አልጠበቅም። ሳየው እነሱ ላስቤርን ምናምን የምል መፈክር ነው። በቃ ዙረው ተስፎ ያየ ነው። አሁን እንዴ ይሄ ባንዲራ ምንድን ነው ላስቤረን እኛን ያሸንፋል ወይ ነው ያለው። በቃ ስለዚህ አሁን ማንም ማንም ያሸንፍ አልኩ። ጠርቼ ይሄ እነሱ ባንዲራ ከኛ በላይ መሰቀል የለበትም። ምሩጽ አትመራም፣ እኛ እንመራለን። በምንችለ እና መሐመድ እነሱም ይምሩ። ዝም ብለህ ትከተላለህ። አንድ ዙር ስቀር ያው ስፒድ ስላለ ትወጣለህ። ጠብቅ እስከዛ አልኩት። እኔ በቃ በዛ ተስማምተን የገባ ነው። በዛው መሰረት ዙሩ ሊያልቅ ስል ምሩፅ ወጣ። እኔም አብሬ ሞከርኩ። አንድ ሰው ከመሀላችን ወጥቶ እኛ መሀል ገባ። ምሩፅ ሬዲ በአንደኝነት ጥሎት ገባ። ሁለተኛ እሱ ሆነ። ያው ተማ የተማከርነውን ነው የሰራነው ማለት እችላለሁ ኔ ውድድሩ ላይ እንግዲህ የዛሬ ሰላሳ ስድስት ዓመት ግድም ምሩጽ፣ አሁን በዚህ ዘመን ብዙ ጊዜ ተወዳዳሪዎች እድሜያችን ገፍቷል በቃን የሚሉበት እድሜ ላይ የነበረ ይመስለኛል። ሲወዳደር አልከበደውም ያኔ ምንም አይከብድም ያኔ ለምን እንደሆነ ታውቃለህ? የቡድን ስራ ምትሰራ በዛን ጊዜ። የዚህ የሽልማት የገንዘብ ሽልማት የለውም ቹ እንዳአሁኑ የቢዝነስ የመረጃ ስለሌላቸው የማናጀር ጉዳይ የለም። በቃ ኢትዮጵያ ውስጥ ትሰራለህ፣ ለሀገር ትወዳደራለህ በዛን ጊዜ። ስለዚህ ተስማምተህ ነው ለሀገር እስከሆነ ድረስ፣ ጥቅም ገንዘብ ሽልማት ስለሌለ ያ ምንም ችግር አልነበረውም። ምሩጽም ያው ተዘጋጅቶ ስለሄደ ምንም አልከበደውም በዛን ጊዜ። እኛም ያው ደረጃችን እናውቃለን፣ እንዴት እንደምናሸንፍ በዛን ጊዜ እና ይሄን ያህል አልከበደውም ልል ይችላለሁ። እንግዲህ ስርዓተ ቀብሩም ተፈጽሟል ትላንትና። በኢትዮጵያ አትሌቲክስ ላይ በምን መልኩ ይታወሳል ምሩጽ ይፍጠር? አዎ እንግዲህ ትላንትና ቀብሩ ላይ ሁላችንም አትሌቶችም ታዋቂ አትሌቶችም ሁላችንም ነበርን። የአትሌቶች ማህበርም ነበረን ከመንግስት አካልም በጥሩ ሁኔታ ነው ቀብሩ የተደረገው እና አትሌቶቹ ያው የእሱ ታሪክ ሰሪነት ወደኛም ተላልፏል ብሎ በትልቅ ስነ ስርዓት ነው ቀብሩ የተፈጸመ። እንግዲህ አትሌቶቻችንን ትልልቆቹም ጀግኖች አትሌቶች አሁን ያሉት እነ ሀይሌም፣ እነ ቀንሚሳም፣ መስለሺ፣ ደራርቱ ሁሉ ተገኝቶ ጥሩ ስነ ስርዓት ነው ቀብሩ እንግዲህ የተፈጸመ እንግዲህ ምን ታረጋለህ አልፈዋል። አድማጮች ከኢትዮጵያ አትሌቲክስ ብሔራዊ ቡድን ዋና አሰልጣኝ ሻምበል ቶሎሳ ቆቱ ጋር ያደረግነው ቃለ መጠይቅ ነበር። አሰልጣኝ ሻምበል ቶሎሳ ቆቱ እጅግ በጣም አመሰግናለሁ በዶቼቬሌ ስም። እግዜር ይስጥልኝ፣ በጣም አመሰግናለሁ። እኔም እግዜር ይስጥልኝ። የሻምበል ምሩጽ ይፍጠር የቀብር ስነ ስርዓት ትናንት ከሰዓት በኋላ በቅድስት ስላሴ ካቴድራል ተፈጽሟል። በእንግሊዝ ፕሪምየር ሊግ 2ኛ ሳምንት ዛሬ በአጠቃላይ ስድስት ጨዋታዎች ነው የሚከናወኑት። ላይስተር ሲቲ ከሚድልስቦሮ ያደረገው ጨዋታ ያለምንም ግብ ተጠናቋል። 43 ነጥብ ይዞ በደረጃ ሰንጠረዡ ሁለተኛ የሚገኘው ሊቨርፑል ከሰንደርላንድ ጋር ያካሄደው የመጀመሪያ አጋማሽ ጨዋታ ለቀረጻ ስቱዲዮስ ከገባንበት ሰዓት ድረስ አንድ እኩል ነበር። ለሊቨርፑል የመጀመሪያዋን ግብ በ20ኛው ደቂቃ ያስቆጠረው ዳንኤል ስቱሪጅ ነው። ብዙም ሳይቆይ በ25ኛው ደቂቃ ላይ ሰንደርላንድ ያገኘውን የፍጹም ቅጣት ምት ዴፎ ከመረብ አሳርፏል። ኤቨርተን ከሳውስሃምፕተን እንዲሁም ማንቸስተር ሲቲ ከበርንሌይ የመጀመሪያው አጋማሽ ጨዋታ እስኪጠናቀቅ ድረስ ግብ አላስቆጠሩም ነበር። ዌስት ፕሮሚሽ ከሁል ሲቲ ጋር ባደረገው የመጀመሪያው አጋማሽ ጨዋታ ሁል ሲቲ አንድ ለባዶ እየመራ ይገኛል። ለዛሬ ቀጠሮ ከተያዘላቸው ጨዋታዎች መካከል ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር የሚያካሄደው ጨዋታ ብቻ ይቀራል። ጨዋታው ከጥቂት ደቂቃዎች በኋላ ይጀምራል። በአርባ ነጥብ ሶስተኛ ደረጃ ላይ የሚገኘው አርሰናል ከቦምስ ጋር ነገ ይጋጥማል። 49 ነጥብ ይዞ በደረጃ ሰንጠረዡ ከላይ የተኮፈሰው መሪው ቸልሲ ተስተካካይ ጨዋታውን የፊታችን ረቡዕ ከቶትናም ጋር ያከናውናል። ትናንት በአዲስ አበባ ስታዲየም በተካሄደው የኢትዮጵያ ፕሪምየር ሊግ ስምንተኛ ዙር የእግር ኳስ ጨዋታ የኢትዮጵያ ቡና ቅዱስ ጊዮርጊስን አንድ ለዜሮ ድል በመንሳት ነጥቡን 14 ማድረስ ችሏል። በሶስተኛነት ደረጃ ላይ ከሚገኘው ቅዱስ ጊዮርጊስ የሚበለጠው በግብ ልዩነት ብቻ ነው። የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታ በደጋፊዎች ዘንድ በጉጉት ሲጠበቅ የነበረ ቢሆንም የመጀመሪያው አጋማሽ ግን ደከም ያለ አጨዋወት የታየበት ነበር። ቡናዎችን ለድል ያበቃውን ግብ በ26ኛው ደቂቃ ላይ ከመረብ ያሳረፈው ናይጄሪያዊው የመሃል ተከላካይ ስፍራ ተጫዋች ኤኮ ፊቨር እንደሆነ ሶከር ኢትዮጵያ በድረ-ገጹ ዘግቧል። መሪው ደደቢትና አዳማ እኩል 17 ነጥብ ሲኖራቸው ልዩነታቸው የግብ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺነኝ፣ መልካም ጊዜ። ጤና ይስጥልኝ።